ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው በ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሑድ ጥቅምት 25 2016 ዓ.ም ዝግጅታችን ጀመረ። በማህበራዊ ሚዲያዎች የሚለቀቁ የተሳሳቱና ጥላቻ ቀስቃሽ መረጃዎች በንጹሐን ዜጎች ላይ ጉዳት እያደረሱ ነው። በጦርነት ውስጥ ያሉ አካላት እና ደጋፊዎቻቸው ሜዳ ላይ የሚደረገውን ጦርነት የበለጠ ለማሸነፍ ሚዲያን እንደ አንድ ትልቅ መሳሪያ ይጠቀማሉ። ከመደበኛው መገናኛ ብዙሃን ደግሞ ማህበራዊ ሚዲያ በጣም ብዙ ተግባቦትን የሚያቀሉ ዘዴዎች ስላሉት ዋነኛ መሳሪያ ያደርጉታል። ማህበራዊ ሚዲያ የሰማችሁት አውስትራሊያ በሚገኘው ክዊንስላንድ የቴክኖሎጂ ዩኒቨርሲቲ የዶክትሬት ዲግሪውን እየተማረ የሚገኘውን እና በጥላቻ ንግግሮች ዙሪያ በርካታ ጥናቶችን ያካሄደውን ዳግማ ፈወርቅን ነው። ማህበራዊ ሚዲያዎች በተለይ በግጭት ወቅት የሚያሳድሩትን ተጽዕኖ አስመልክቶ ዘገባ ይኖረናል። አሁን ቻይና አፍሪካ ውስጥ ከብዙ ሀገራት ጋራ የፖለቲካል ግንኙነት እና የኢኮኖሚ ግንኙነት አላት። ከአንጎላ ጋራ ሰፋ ያለ የፖለቲካና የኢኮኖሚ ግንኙነት አለ። እዚሁም ከኮንጎ ጋራ፣ ከሌሎች ከአልጄሪያ ጋር። በጠቅላላው ከቻይና ጋር ግንኙነት የሌለው የአፍሪካ ሀገር አለ ለማለት አይቻልም። አሁን ደግሞ የሰማችኋቸው በአሜሪካ ዊሊያም ፓተርሰን ዩኒቨርሲቲ የፖለቲከል ሳይንስ መምህር የሆኑትን ፕሮፌሰር አሮን ተስፋይን ነው። ቻይና በአፍሪካ ፖለቲካና ሪዮት ዓለም ላይ ያላት ተጽዕኖ ምን ይመስላል? የሚለውን በምሽቱ መሰናደዋችን እንመለከታለን። ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች የዕለተ እሑድ ጥቅምት 25 2016 ዓ.ም የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናቸው የምናመሸው ስመኝሽ የቆየና ደረጀ ደስታንን። ብርሃን ኃይሉ በቅንብሩ አብራን ትቆያለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። በምሽቱ መሰናዷችን የተለያዩ ማህበራዊ እና ኢኮኖሚያዊ ጉዳዮችን እንዳስሳለን። ዘና የሚያደርጓችሁ ሙዚቃዎችንም አሰናድተናል። ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ይስጥልኝ ክብራትና ክብራን እንደምናመሻችሁ። ከእሁድ ምሽት ዜና ጋር እንግደወልነኝ በኢትዮጵያ ሶማሌ ክልል በደረሰ ድንገተኛ የጎርፍ አደጋ 20 ሰዎች መሞታቸውንና 120 የሚሆኑት ደግሞ ቤታቸውን ጥለው ለመውጣት መገደዳቸውን የክልሉ መንግስት ትናንት አስታውቋል። የጣለው ድንገተኛ ዝናብ መንገዶችንና ድልድዮችን በማፍረሱ ለተጎጂዎች እርዳታ ማድረስ አለመቻሉም ታውቋል። በእንስሳት ሰብልና ንብረት ላይ ጉዳት ማድረሱንም የኤፍፒ ዜና ወኪል የክልሉን የተግባቦት ቢሮ ጠቅሶ ዘግቧል። ዝናቡ ከጊዜ ወደ ጊዜ እየጨመረ በመምጣቱ እንዲሁም የአየር ንብረት ትንበያዎች እንደሚያመለክቱት የጎርፍ አደጋ የመከሰቱ እድል ከፍተኛ ነው ተብሏል። ኤልኒኛ በተሰኘው የአየር ለውጥ ምክንያት ምስራቅ አፍሪካ ከጥቅምት እስከ ታህሳስ ድረስ ከተለመደው ከፍ ያለ የዝናብ መጠን እንደሚኖር የተመድ የሰብአዊ እርዳታ ማስተባበሪያ ቢሮ ባለፈው ወር አስታውቆ ነበር። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የእስራኤል የጦር አውሮፕላኖች በጋዛ ሰርጥ የሚገኝን የስደተኞች መጠለያ ሲደበድቡ አርባ የሚሆኑ ሰዎች ሲሞቱ ሌሎች በደርዘን የሚቆጠሩት ደግሞ እንደቆሰሉ የፍልስጤማውያኑ የጤና ሚኒስቴር አስታውቋል። ጥቃቱ የመጣው ሲቪሎች ሰብዓዊ እርዳታ ያገኙ ዘንድ ጊዜያዊ የተኩስ አቁም እንዲኖር አሜሪካ እየጠየቀች ባለበት ወቅት ነው። እስራኤል ጥያቄውን አትቀበልም። የጋዛ ጤና ሚኒስቴር አክሎም ግጭቱ ከጀመረ አንስቶ 9700 ፍልስጤማውያን መገደላቸውን አስታውቋል። የእስራኤልና ሐማስ ጦርነት አራተኛ ሳምንቱን ባስቆጠረበት በዚህ ወቅት 2500 የሚሆኑ የሐማስ ኢላማዎችን መምታቷን እስራኤል ዛሬ አስታውቃለች። ድብደባዎቹ የተደረጉት በምድር፣ በአየርና በባህር ኃይሎች በተቀናጀ መንገድ እንደሆነም እስራኤል አስታውቃለች። የሐማስ ወታደራዊ ማሰልጠኛዎች፣ ማዘዣ ጣቢያዎችና ሌሎች ሐማስ የሚጠቀምባቸው መሠረተ ልማቶች እንደተመቱ እስራኤል አስታውቃለች። የዓለም ጤና ድርጅት በበኩሉ ጦርነቱ ከጀመረ አንስቶ በጋዛ ሰርጥ በሚገኙ 102 የጤና ተቋማት ላይ ጥቃት መድረሱን በዚህም ምክንያት 504 ሰዎች መገደላቸውንና 459 የሚሆኑ መቁሰላቸውን እንዲሁም 39 የጤና ማዕከላትና 31 አምቡላንሶችን መውደማቸውን አስታውቋል። አብዛኞቹ ጥቃት የደረሰባቸው ሆስፒታሎች በጋዛ ከተማ የሚገኙ እንደሆኑ የጤና ድርጅቱ ጨምሮ ገልጿል። ይህ በእንዲህ እንዳለ አሚሃይ ኤልያሁ የተባሉ የቅርስ ሚኒስትር የኒውክሌር ቦምብ በጋዛ ላይ ሊጣል ይችላል ብለው መናገራቸውን ተከትሎ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ነታንያሁ ከካቢኔ ስብሰባዎች አግደዋቸዋል። የሚኒስትሩ አስተያየት እውነታ ላይ የተመሠረተ አለመሆኑን ነታንያሁ በማኅበራዊ ሚዲያ ላይ አስታውቀዋል። ሚኒስትሩ አሚሃይ ኤልያሁ የጦር ካቢኔ አባል እንዳልሆኑ ታውቋል። ይህ በእንዲህ እንዳለ የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ እሁድ ያልተጠበቀ ጉብኝት በእስራኤል በተያያዘችው ዌስት ባንክ በማድረግ ከፍልስጤማውያኑ ፕሬዚዳንት መሐሙድ ሐባስ ጋር ተገናኝተዋል የእስራኤልና ሐማስ ጦርነት ከተጀመረ ወዲህ ለሁለተኛ ጊዜ በመካከለኛው ምስራቅ የተገኙት ብሊንከን ትናንት ከካጣር፣ ሳዑዲ አረቢያ፣ ግብፅ፣ ጆርዳንና የተባበሩት አረብ ኤሚሬትስ የውጭ ጉዳይ ሚኒስትሮች ጋር አማን ላይ ተነጋግረዋል። በስብሰባው ላይ እስራኤል የተኩስ አቁም ላይ እንድትስማማ አሜሪካ ግፊት እንድታደርግ ተጠይቋል። ብሊንከን በበኩላቸው ተኩሱ ማቆም ሐማስን ብቻ የሚጠቅም ጉዳይ እንደሆነና የሚፈይደው ቢኖር ሐማስ እንደገና ተዘጋጅቶ ጥቃት እንዲሰነዝር ጊዜ የሚሰጥ ነው ብለዋል። ሰዎች ተጨናንቀው በሚኖሩበት በጋዛ ሰርጥ ከተወሰኑ ስፍራዎች ለቀው መውጣት እንዲችሉ ሰብአዊ ተኩስ ማቆም እንዲኖር ዋሽንግተን ሀሳብ አቅርባለች። ነገር ግን ይህንንም ሀሳብ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ነታንያሁ እንደማይቀበሉ አርብ ዕለት ለብሊንከን ገልጸውላቸዋል። ብሊንከን በግጭቱ ላይ ለመነጋገር ነገ ሰኞ ቱርክ እንደሚገቡ ይጠበቃል። በኔፓል አርብ ምሽት በደረሰው የመሬት መንቀጥቀጥ አደጋ የሞት ሰዎች ቁጥር 157 መድረሱ ተነግሯል። በሺህ የሚቆጠሩ ሰዎችም ቤት አልባ ሆነዋል። ከአደጋው የተረፉት የሟቾችን አስክሬን በሂንዱ ባህል መሰረት በእሳት አቃጥለዋል። መንግሥት ትኩረቱ ምግብ ማዳረስና እጅግ ቀዝቃዛ በሆነው ምሽት ደጅ ላይ ለሚያድሩት በሺ የሚቆጠሩ ሰዎች ጊዜያዊ መጠለያ ማዘጋጀት እንደሆነ አስታውቋል። ተራራማ በሆነችው ኔፓል የመሬት መንቀጥቀጥ የተለመደ ሲሆን ከስምንት ዓመታት በፊት በደረሰ መናወጥ ዘጠኝ ሺህ ሰዎች መሞታቸው ይታወሳል። በመጨረሻም የአፍጋኒስታን ገበሬዎች አንድ ቢሊዮን ዶላር ገቢ ማጣታቸውን የተመድ የሕገ ወጥ እጾችና ወንጀል ቢሮ አስታውቋል። ታሊባን ከአንድ ዓመት በፊት ኦፒየም የተሰኘውና ለሄሮይን አደንዛዥ እጽ ምንጭ የሆነው ተክልን ገበሬዎች እንዳያበቅሉ በመከልከሉ ገቢያቸውን አጥተዋል። የዓለም ትልቁ የኦፒየም አምራች የሆነችው አፍጋኒስታን ታሊባን ወደ ሥልጣን ከመምጣቱ በፊት ለአውሮፓ እና እስያ ዋና የሄሮይን ምንጭ ነበረች። ታሊባን እገዳውን ከጣለ በኋላ የኦፒየም ምርት ዘጠና አምስት በመቶ መቀነሱ ታውቋል። ድርቅ ከፍተኛ ኢኮኖሚ ድቀትና ለአስርት ዓመታት የነበረው ጦርነት እንዲሁም የተፈጥሮ አደጋ የፈጠሩት ችግሮች አፍጋኖችን አስቸኳይ እርዳታ እንዲሽዩ አድርጓል። ክብራት እና ክብራን ለምሽቱ ያስኩ ዜና በዚህ ተጠቃልሏል። ዜናውን ያሰማኋችሁ እንግዲህ ወልድ ነኝ። መልካም ምሽት። በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሑድ ጥቅምት 25 2016 ዓመተ ምሕረት የመስታወት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ሊሊ እንዴት ከርመሻል? እግዚአብሔር ይመስገን ደሬ። መቼም በአለም ዙሪያ ከምንሰማው ከምናየው ሁሉ አንጻር ደህና ነን ነው የሚባለው። እዚህ ሚዲያ ውስጥ ስንሰራ በተለያዩ ዓለማችን ክፍሎች የሚነሱ ግጭቶችን፣ ጦርነቶችን፣ ውድመቶችን በቅርበት እንከታተላለን እና እጅግ አሳሳቢ ናቸው። በተለይ ደግሞ አሁን አብዛኛው የዓለም ትኩረት በእስራኤልና በፍልስጤን መካከል እንደ አዲስ ወደ አገረሸው ጦርነት ሆኗል። ግን እኮ በእስራኤልና በፍልስጤን መካከል ያለው ጦርነት የቀጠናው ጉዳይ ብቻ ሳይሆን ዓለም ለአመታት ሲከታተለው የኖረው ጉዳይ ነው፣ ኢትዮጵያውያንን ጨምሮ ማለት ነው። እንደውም እንደ ቴዲ አፍሮ የመሳሰሉ ድምፃውያን ሁሉ ሙዚቃ ሰርተውለታል። ልክ ነህ አስታወስከኝ። በተለይ የቴዲ አፍሮ ኢየሩሳሌም ሙዚቃ ግጥሙ ስትሰማው አሁን ያለውን ሁኔታ የሚተነብኝ ነው የሚመስለው። ትንሽ ልበልልህ። በተራሮች ፊት ፈተናሽ ሲጸና ትኩስ ወሬ ሆነሽ ሁሌም ያለም ዜና የደሙዳይ አኬል ዳማ ኢየሩሳሌም የአይሁድ አቶኚ ወያረፋት የፍልስጤም ኢየሩሳሌም እያለ ነው ቴዲ የተጫወተው። እንግዲህ እኛም የመስታወት ዝግጅታችንን ነው በዚሁ የቴዲ አፍሮ ሙዚቃ እንጀምራለን። ኢየሩሳሌም ይቀጥላል ያሉ ዜማዎች ውስጥ ኢየሩሳሌም እያለ የተጫወተውን ነው ሰምተን የተመለስነው። በዚሁ ወደ መጀመሪያው መሰናዷችን እንለፍ። ደልደሬ በማህበራዊ ሚዲያዎች የሚለቀቁ የተሳሳቱና ጥላቻ ቀስቃሽ መረጃዎች በንጹሐን ዜጎች ላይ የሚያደርሱት ጉዳት ከሙዚቃው በፊት ስለ እስራኤልና ሐማስ ጦርነት ስናወራ ነበር። እና ከዚህ ጦርነት ጋር ተያይዘው የሚሰራጩ ሐሰተኛ መረጃዎች፣ ምስሎች እና ቪዲዮዎች ለግለሰቦች ብቻ ሳይሆን ለመንግስታትም ለተቋማትም ትልቅ የራስ ምታት ሆነዋል። ለምሳሌ ኤምቲ ፕሌስ አጭር ፊልም ላይ የፊልም ተዋናዩ በመዋኛ ገንዳ ውስጥ በተሞላ የውሸት ደም የሚመስል ነገር ውስጥ ሲንሳፈፍ የሚያሳይ ምስል በሁለቱም የእስራኤልና የፍልስጤን ደጋፊዎች አሁን እንደተፈጸመ ሲዘዋወር ነበር። በሺዎች የሚቆጠሩ ሰዎችም አጋርተውታል። ልክ ነደሬ በተመሳሳይ ብዙ ምስሎች እና የቪዲዮ ምስሎች ሐሰተኛ የሆኑ መረጃዎች በስፋት እየተሰራጩ ነው። ማህበራዊ ሚዲያ ለጦርነት መቀስቀሻ እና ማነሳሻ አድርጎ መጠቀሙ ደግሞ ኢትዮጵያ ውስጥ ባሉ ግጭቶችን በስፋት እየተፈጸመና በሰዎች ሕይወት ላይም ጭምር ከፍተኛ ጉዳት እያደረሰ ያለ ሁኔታ ነው። እንደውም አምነስቲ ኢንተርናሽናል የተሰኘው የሰብአዊ መብቶች ተቆርቋሪ ተቋም በዚህ ሳምንት ባወጣው ሪፖርት ፌስቡክን የሚያስተዳድረው ሜታ በኢትዮጵያ ለሚፈጸሙ ሰብአዊ መብት ረገጣዎች አስተዋጽኦ ማድረጉን አስታውቋል ለዚህ ደግሞ በተለይ ፌስቡክ መረጃዎች ለማሰራጨት የሚጠቀምበት ቀመር ጎጂ መረጃዎች ጎልተው እንዲወጡ ማድረጉን አመልክቷል። የአሜሪካ ድምፅ ያነጋገራቸው የማህበራዊ ሚዲያ አጥኚዎችና ተመራማሪዎችም ሆን ተብለውና ባለማወቅ በማህበራዊ ሚዲያዎች ላይ የሚሰራጩ ሀሰተኛ መረጃዎችና የጥላቻ ንግግሮች በንጹሐን ዜጎች ላይ ጉዳት እያደረሱ መሆናቸውን አመልክተው ፌስቡክ እንደ ኤሮፓ አቆጣጠር በ2021 በኢትዮጵያ የሚሰራጩ የተሳሳቱ መረጃዎችን ለማስቀረት በኢትዮጵያ የሚነገሩ አራት ዋና ዋና ቋንቋዎች የሚሰራጩ የጥላቻ ንግግሮችን የሚለይ የቴክኖሎጂ መፍጠሩን ቢያስታውቅም ሀሰትና የጥላቻ ንግግሮች በተቋሙ መሰራጨት መቀጠላቸውንና ግጭቶች እያባባሱ መሆኑን አመልክተዋል። ስመኝሽ ከባለሙያዎች ጋር ያደረግሽውን ቆይታ አቀናብረሽ ወዳሰናዳሽው ዘገባ እንለፍ። ባለፉት አምስት ዓመታት በኢትዮጵያ የተለያዩ አካባቢዎች የተነሱትን ግጭቶች ተከትሎ በኢንተርኔት ላይ የሚሰራጩ የጥላቻ ንግግሮችና ሀሰተኛ መረጃዎች በከፍተኛ መጠን መጨመራቸውን የተለያዩ ጥናቶች ያሳያሉ። በዚህም ምክንያት እንደ አውሮፓውያን አቆጣጠር በ2021 በኢትዮጵያ ከፍተኛ ተጠቃሚ ያለው የፌስቡክ ማህበራዊ ድህረ ገጽ ኢትዮጵያን ለግጭትና ለአመፅ ከፍተኛ ተጋላጭ ከሚባሉ ሀገሮች ምድብ ውስጥ በማካተት ለቴክኖሎጂ ኢንዱስትሪ መር ሲል የጠራውን እርምጃ መውሰዱን አስታውቆ ነበር። በኢትዮጵያ የሚነገሩ አማርኛ፣ ኦሮምኛ፣ ሶማሊኛና ትግርኛ ቋንቋዎችን በቀላሉ መገምገምና የጥላቻ ንግግሮች በማንም ሪፖርት ከመደረጋቸው በፊት መለየት የሚያስችል ቴክኖሎጂ መፍጠሩንም አስታውቆ የነበረው ፌስቡክ እንደ አውሮፓን አቆጣጠር ከግንቦት እስከ ጥቅምት 2021 ዓ ም ባለው ጊዜ ብቻ ከ92,000 በላይ ግጭት ቀስቃሽ መረጃዎች ላይ እርምጃ መውሰዱን ከነዚህም ውስጥ 98 ከመቶ የሚሆኑትን ራሱ ፌስቡክ መለየት መቻሉን አስታውቆ ነበር። ይህንን የፌስቡክ መግለጫ ተከትሎ በለንደን የሚገኙ ፎክስ ግሎቭ እና ግሎባል ዊትነስ የተባሉ በዲጂታል ሚዲያ ዙሪያ የሚያጠኑ ተቋማት እውነት ፌስቡክ እንዳለው ኢትዮጵያ ውስጥ የሚሰራጩ ሀሰተኛና የጥላቻ ንግግሮችን ማስወገድ ችሎ እንደሆን ለማረጋገጥ በማህበራዊ ሚዲያዎች ላይ ሲዘዋወሩ የነበሩና በማንነት ላይ ያተኮሩ አስራ አራት ጥቃት ቀስቃሽ ማስታወቂያዎችን ለፌስቡክ ላኩ። ውጤቱ ግን አስደንጋጭ ነበር። በጥናቱ ተሳታፊ የነበረውና አውስትራሊያ በሚገኘው ኩዊንስላንድ ቴክኖሎጂ ዩኒቨርሲቲ የዶክትሬት ዲግሪውን እያጠና የሚገኘው ዳግማ ፈወርቅ አሁንም የጥላቻ ንግግር በብዛት እናያለን፣ ግን ጠፉ ይላል ፌስቡክ። ሶ ይሄንን መሞከር ያስፈልጋል ብለን የተነሳ ነው። የመጀመሪያው ያደረግ ነው ምንድን ነው የጥላቻ ንግግሮችን ከራሱ ከፌስቡክ ላይ ከዚህ በፊት በኢትዮጵያ የፌስቡክ ተጠቃሚዎች የተለጠፉ የጥላቻ ንግግሮችን ወስደን እና ደግሞ በጣም ግልጽ የሆኑ የጥላቻ ንግግሮችን የመረጥነው ነው። ሶስቱ ብሔሮች ላይ የተነገሩትን ነው። በአማራ በኦሮሞ እና በትግራይ ብሔሮች ላይ ግልጽ የሆኑ የዘር ማጥፋትን፣ ግጭትን የሚቀሰቅሱ የጥላቻ ንግግሮች ነበሩ የተጠቀምናቸው። በማስታወቂያ መልክ ስንለቃቸው ፌስቡክ የቴክኖሎጂ አቅም አለኝ አሁን ጥላቻ ንግግሮችን ማንም ሪፖርት ሳያደርግ ይዛለውኝ በቴክኖሎጂ አጠፋለሁ ያለው ስህተት መሆኑን አረጋግጠናል። ምክንያቱም የለቀቅናቸው ሁሉም ማስታወቂያዎች ወደ አስራ አራት የሚሆኑ ማስታወቂያዎች ናቸው በአጠቃላይ የለቀቅ ናቸው ሁሉንም አፕሮቭ አድርጓቸዋል የፌስቡክ ሲስተም እና በጣም ቁጥጥር የሚያደርግባቸው ማስታወቂያዎች ጥላቻ ንግግር ሲኖርባቸው እንዲህ በቀላሉ የሚያሳልፋቸው ከሆነ ማንኛውም ተጠቃሚ የሚለቃቸው በቀላሉ ያልፋሉ እንደማለት ነው። ሰው ፌስቡክ ያለው አይነት ቴክኖሎጂም ተግባራዊ እንዳልሆነ ወይም ኢፌክቲቭ እንዳልሆነ አረጋግጠናል በጥናታችን ማለት ነው። እንደ አውሮፓውያን አቆጣጠር ከሁለት ሺህ አስራ ዘጠኝ አንስቶ በኢትዮጵያ የተለያዩ አካባቢዎች የሚካሄዱ ግጭቶች እየተባባሱ መሄዳቸውንና በዛው መጠን በማህበራዊ ሚዲያ ላይ የሚሰራጩ የጥላቻ ንግግሮች መጨመራቸውን የአውሮፓ ሕብረትም እንደ አውሮፓውያን አቆጣጠር በ2021 በኢትዮጵያ በሚሰራጩ የፈጠራ የተሳሳቱና የጥላቻ ንግግሮች ዙሪያ ባካሄደው ጥናት አመልክቷል። በተለይ ደግሞ ትዊተር ተብሎ ይጠራ በነበረው ኤክስ ላይ ሙሉ ለሙሉ የፈጠራ የሆኑ መረጃዎችና በሀሰት የተቀነባበሩ ምስሎች፣ ከአውድ ውጭ ጥቅም ላይ የዋሉ መረጃዎች እና ዘር ማጥፋትን፣ አመፅን፣ ወይም አንድን ማህበረሰብ በሌላው ላይ የሚያነሳሱ መረጃዎችን በስፋት መመልከቱን አመልክቷል። እነዚህ መረጃዎች በተለይ በግጭት ወቅት በከፍተኛ ሁኔታ እንደሚጨምሩ ዳግም ያስረዳል። በጦርነት ውስጥ ያሉ አካላት እና ደጋፊዎቻቸው ሜዳ ላይ የሚደረገውን ጦርነት የበለጠ ለማሸነፍ ሚዲያን እንደ አንድ ትልቅ መሳሪያ ይጠቀማሉ። ከመደበኛው መገናኛ ብዙኃን ደግሞ ማህበራዊ ሚዲያ በጣም ብዙ ተግባቦትን የሚያቀሉ ዘዴዎች ስላሉት እነዛን የሚዋጉ ግጭት ውስጥ ያሉ ቡድኖችን የሚደግፉ ሰዎች ዋነኛ መሳሪያ ያደርጉታል ማህበራዊ ሚዲያን ሶ ማህበራዊ ሚዲያን በመጠቀም ቫይራል የሆኑ መልእክቶችን መልቀቅ፣ ናሬቲቭን ለመቆጣጠር ወይም ደግሞ የቃላት ጦርነቱን ለማሸነፍ እነዚህን የማህበራዊ ሚዲያ መድረኮች ይጠቀማሉ ስለዚህ የበለጠ ግጭቱም እንዲስፋፋ ጦርነቱ እንዲቀጥል በተለይ ደግሞ ንጹሐን ላይ ጉዳት እንዲደርስ ብዙ የጥላቻ ንግግሮች በጦርነት ወቅቶች ሊተላለፉ ይችላሉ ማለት ነው። ያም ያየነው እሱን ነው። በማህበራዊ ሚዲያ ላይ ሀቅን በማጣራት ሙያ ላይ የተሰማራችሁና የጥላቻ ንግግሮችን መለየት የሚያስችል ስልጠና የምትሰጠው ርሆቦት አያሌው የጥላቻ ንግግሮች በፌስቡክ ብቻ ሳይሆን አሁን ኢትዮጵያ ውስጥ በስፋት ጥቅም ላይ እየዋሉ በሚገኙት ቲክቶክ፣ ዩቲዩብ እና ሌሎች ማህበራዊ ሚዲያዎችም በተለይ በጦርነት ወቅት ትርክቶችን ለመቆጣጠር በሚደረገው ጥረት ግጭቶችን የማባባሻ መድረኮች እየሆኑ ነው ትላለች። እነዚህ ሜጀር የምንላቸው የማህበራዊ ሚዲያ ትስስር ገጾች ላይ የተለያዩ መረጃዎች በተለያዩ ዓላማዎች ነው የሚሰራጩት። እነዚህን መረጃዎች በተለይ ሐሰተኛ መረጃዎች እና የጥላቻ ንግግሮችን እንደ ግጭት መንስኤነት ባናያቸውም፣ በብዛት ግን የሚነሱ ግጭቶችን በማባባስ ወይም ፊውል በማድረግ ስርጭታቸውን በማስፋት እንዲሁም ደግሞ ከአንድ ቦታ ወደ ሌላ ቦታ እንዲስፋፉ የማድረግ ትልቅ ፖቴንሻል አላቸው። አምነስቲ ኢንተርናሽናል በዚህ ሳምንት ይፋ ባደረገው ሪፖርቱ በተለይ በሰሜን ኢትዮጵያ ጦርነት ወቅት ፌስቡክ በኢትዮጵያ ለሚፈጸሙ ሰብዓዊ መብት ረገጣዎች አስተዋጽኦ ማድረጉን አስታውቋል። እንደ ምሳሌም በፌስቡክ በተደረገ ጥሪ የዩኒቨርሲቲ መምህር የነበሩ የትግራይ ተወላጅ መገደላቸውን ይጠቅሳል። ሮቦት ይህ ብቻ አይደለም ትላለች። ከዛም ውጪ ደግሞ እንዲሁ ኦሮሚያ ክልል ውስጥ ደግሞ እንዲሁ በፌስቡክ ላይ ፖስት በመደረጉ ምክንያት ወንድሟንና አባቷን ያጣችን ልጅ ታሪክ በደንብ ተሰምቶ ከዛ በተጨማሪ ግን በጣም ብዙ የእያንዳንዱን ሰው ቤት ነው የሚያንኳኳው። ብዙ አካባቢዎች ላይ ጥቃት ሊደርስባችሁ ነው ተብሎ ፖስት እየተደረገ ቅድሚያ ሰዎች ከአካባቢያቸው የሚፈናቀሉባቸው የተለያዩ ኬዞች ነበሩ። እኔም አንዳንድ አካባቢዎች ላይ በስራ አጋጣሚ ሲሄድ የሳማዋቸው ማለት ነው። ፌስቡክ መረጃዎችን ለማሰራጨት የሚጠቀምበት አልጎሪዝም ወይም ቀመር ማህበረሰቡን ጎጂ የሆኑ መረጃዎች በተለየ መልኩ እንዲሰራጩ ማድረጉን ነው አምነስቲ ያመለከተው። ለመሆኑ ይህ አልጎሪዝም ምንድን ነው? በምን መልኩ ነው ሀሰተኛና ግጭት ቀስቃሽ መረጃዎችን የበለጠ የሚያስፋፋው? ለሚለው ሮቦት ታስረዳለች። አልጎሪዝም የምንለው በሰው ሰራሽ አስተውሎት ወይም አርቲፊሻል ኢንቴሊጀንስ ኤአይ በምንለው ነው በብዛት የሚመራው። ይሄ ምንድን ነው? የሰዎችን ባህሪ ወይንም ደግሞ ማህበራዊ ሚዲያ ላይ የምናደርጋቸውን እንቅስቃሴዎች በማጥናት የእኛን አስተሳሰብ እንደሚያውቀው ነው ማሽኑ የሚረዳው ከዛን ደግሞ ምን ማየት እንዳለብን ምን እንደምንወድ እሱ ነው ማለት ነው የሚወስንልን። ያንን ለማድረግ ሶስት ዋና ዋና መንገዶችን ይጠቀማል። አንደኛው የእኛ ላይክ እና ሪያክሽን ሚኒመም ሶስት መቶ ከደረሱ በኋላ ማህበራዊ ሚዲያ ላይ የምናያቸውን መረጃዎች እራሱ ነው የሚያቀርብልን ማለት ነው። ሌላኛው ደግሞ አካባቢያችን ላይ ያሉ ሰዎችን ኢንተረስት በተረዳ ቁጥር እነሱም እዛ አካባቢ ስለሚኖሩ ወይም ደግሞ እዛ ሀገር ውስጥ ኢትዮጵያ ላይ ስለሆኑ ስለዚህ ጉዳይ ይመለከታቸዋል ብሎ ደግሞ ያመጣልናል ማለት ነው። ከዚህ በተጨማሪ በማህበራዊ ሚዲያ ድንገት በምናየው መረጃ ላይ ሀያ ሰከንዶችን ከጠፋን ቀመሩ ወይም አልጎሪዝሙ መረጃውን እንደወደድ ነው ይገነዘብ እና ወዲያውኑ ተመሳሳይ መረጃዎችን ያመጣልናል። በመድረኩ ውስጥ ላሉ ጓደኞቻችንና ትስስሮቻችንም መረጃውን እንዲመለከቱ ይጋብዛቸዋል። ይህ መረጃ እኮ ልክ አይደለም፣ እዚህ አካባቢ እንደዚህ አይነት ነገር አልተፈጸመም ብለን ኮሜንት በምናረግበት ጊዜ ያ አልጎሪዝም ወይም ደግሞ ይሄ ማሽኑ አርቲፊሻል ኢንተሊጀንሱ የሚረዳው ኢንተራክት እያደረገች ነው፣ ይሄ ኮንቨርዜሽን እየፈጠረች ነው እዚህ ጉዳይ ላይ እሷም ያገባታል ወይም እሷም ተመችቷታል ብሎ ነው የሚረዳው ማለት ነው። ስለዚህ ለሌሎቹ ቅድም ላልኩሽ፣ ለእኔ ኔትወርኮች፣ እኔ ሎኬሽን አካባቢ ላይ ላሉ ሰዎችም ያንን ፖስት ያመጣል ማለት ነው። ፌስቡክ እና ሌሎችም ማህበራዊ ሚዲያዎች ግጭትን በማባባስ ረገድ ባላቸው ሚና ዋና ችግሩ የንግድ ተቋማት መሆናቸው ነው የሚለው ዳግም ማስታወቂያዎችን ለማግኘትና ገቢያቸውን ለማሳደግ ይዘቶችን በሰፊው ማሰራጨትና በርካታ ሰዎች ጋር መድረስ ያለባቸው መሆኑ የማህበራዊ ኃላፊነታቸውን እንዳይወጡ አድርጓቸዋል ይላል። ከይዘቱ አይነቶች ውስጥ ረጅም ርቀት የሚሄደው የቱ አይነት ይዘት ነው ካልን ደግሞ በጣም ሴንስቲቭ የሆኑ ይዘቶች፣ የጥላቻ ንግግር፣ ግጭትን የሚቀሰቅሱ መልእክቶች፣ ሀሰተኛ መረጃዎች፣ የሰውን ስሜት የሚያነሳሱ የይዘት አይነቶች የበለጠ እይታን ያገኛሉ። አልጎሪዝሙም እሱን የበለጠ እንዲዳረስ ያደርገዋል ማለት ነው። መልቲፕላይ ያደርገዋል። በዚህ መሰረት ብዙ ቪው ከማግኘት ብዙ ገንዘብ ለማግኘት ሲሉ አልጎሪዝሞቻቸው እንዲህ አይነት ይዘቶችን እንዲያስፋፉ ዲፕሎይ ያደረጓቸዋል። በዚህ ምክንያት ከሌሎች ወቅቶች በተለየ በጦርነት ወቅቶች ብዙ ሰውም ደግሞ በጦርነት ወቅት መረጃም ማየት ስለሚፈልግ፣ ኮሚዩኒኬት ማድረግ ስለሚፈልግ፣ ምን ተፈጠረ ምን አለ የሚለውንም ማየት ስለሚፈልግ፣ ወደ እነዚህ መድረኮች ይመጣል። አልጎሪዝሞቹ ያንን ፋሲሊቴት ያደርጋሉ። የበለጠ እንዲባባስ ያደርጋል ማለት ነው አይ ቲንክ ከኖርማል ወቅት የጦርነት ወቅት ላይ የበለጠ ጉዳት እንዲደርስም ግጭቶች እንዲስፋፉም የሚያረጉት በዚህ እይታን በሚያ ፕሮሞት በሚያደረገው አልጎሪትማቸው አማካኝነት ነው። ከሁለት ዓመት በፊት በዩናይትድ ስቴትስ የተወካዮች ምክር ቤት ቀርበው የምስክርነት ቃላቸውን የሰጡት ፍራንሲስ ሀውገን የተባሉ የቀድሞ የፌስቡክ ባልደረባ ፌስቡክ በማህበረሰቡ ላይ ከሚደርሰው አውዳሚ ተጽዕኖ በተጨማሪ በተለይ በማያንማር እና በኢትዮጵያ ማንነትን መሰረት ያደረጉ ጥቃቶች እንዲስፋፉ ማድረጉን አስረድተው ነበር። በአስቸኳይ እርምጃ ካልተወሰደም ዋነኛ ፍርሃታቸው አሁን የሚታዩት ከፋፋይ እና ጽንፍ የያዙ ባህሪያት ገና እየጀመሩ ሊሆን እንደሚችል እና ከዚህ ወደ ከፋ ሁኔታ ሊያመራ እንደሚችል ፍርሃታቸውን ገልጸዋል። ዳግም ይህንን ሀሳብ ይጋራል። ከሁለት ሺ አስራ አምስት አስራ ስድስት በአውሮፓውያን አቆጣጠር ጀምሮ ኢትዮጵያ ውስጥ የፖለቲካ እንቅስቃሴ በደንብ ከፍ እያለ በመጣባቸው ወቅቶች ከዛም በሁለት ሺህ ሀያ ከሀጫሉ ግድያ በኋላ ባየናቸው ግጭቶች ከዛም በኋላ በጦርነቱ በሰሜን ጦርነት ወቅት ያየናቸው ብሔሮችን ተኮር ያደረጉ የጥላቻ ንግግሮች መሬት ላይ ከነበሩ ግጭቶች ጋር ሊንክ መደረግ ይችላሉ። በትርጉም በሚሰጥ መልኩ ልናገናኛቸው እንችላለን። አንዳንድ ወቅቶችም ላይ በትክክል የሰዎች ስም እየተጠቀሰ በብሔራቸው ምክንያት ጥቃት እየተጠራ እነዛ ሰዎች በመሬት ላይ ባሉ ታጣቂ ቡድኖች ደግሞ ጉዳት ሲደርስባቸውን ተመልክተናል። በኢትዮጵያ በጣም ከፍተኛ አስተዋጽኦ ነው ያለው ፌስቡክ የምንለው መድረግ የተሳሳቱ መረጃዎችና የጥላቻ ንግግሮች ግጭቶች እንዲስፋፉ ከማድረግ በተጨማሪ በሰላማዊ ሰዎች ህይወት ላይ እያደረሱት ያሉት ጉዳት ከሚታሰበውን በላይ መሆኑን ነው ባለሙያዎቹ የሚያስረዱት። ለምሳሌ ሀሰተኛ መረጃዎች የሰብአዊ መብት ተቋማት ህይወት አድን ስራዎችን እንዳይሰሩ እያስተጓጎልባቸው እንደሆነ በተደጋጋሚ ማስጠንቀቂያ ያወጣሉ። ሮህቦት እንደምትለውም በርካታ ሰዎች ለጭንቀትና ለተለያዩ የአይምሮ ጤና መታወኮች ይጋለጣሉ። ስለ አንድ ግጭት ወይም አንድ አካባቢ ስለተነሳ ነገር በሚሰራጩ መረጃዎች ምክንያት ለምሳሌ የተጎጂዎች ቁጥር ከፍ ተደርጎ ይሰራጫል። አንዳንዴ ዝቅ ተደርጎ ይሰራጫል። በዛ ወቅት ሲቪሊያንስ ወይም ደግሞ እነዚህ በዛ አካባቢ የሚኖሩ ተጎጂ ሰዎች አንደኛ ፍትህን እንዳያገኙ፣ ሁለተኛ ተገቢው እርዳታ እና ተገቢ መፍትሄ እንዳያገኙ ብዙ ጊዜ ኮንትሪቢዩት ያደርጋል። ምክንያቱም የተለያዩ ዓለም አቀፍ ድርጅቶች ሊሆን ይችላሉ፣ ውጭ ሀገር የሚኖሩ ኢትዮጵያውያንም ሊሆን ይችላሉ። የሌሎችም ሰዎች ስለ ግጭቶቹ የሚኖራቸው አመለካከት የተሳሳተ በሚሆንበት ጊዜ የሚወስዱትም እርምጃ ብዙ ጊዜ የተሳሳተ ይሆናል። በግጭትና በጦርነት ወቅት በማህበራዊ ሚዲያዎች ላይ የሚሰራጩ ሀሰተኛ መረጃዎች ከፍተኛ ጉዳት እያደረሱ የሚገኙት በኢትዮጵያ ብቻ አይደለም። እንደ አውሮፕያን አቆጣጠር በ2017 ፌስቡክ ትርፍ ለማሳደድ ሲል በተጠቀመባቸው ቀመሮች ምክንያት ማይናማር ውስጥ በሚገኙ የሮሂንጋ ማህበረሰብ ላይ አስከፊ ጥቃት መፈጸሙን አምነስቲ ኢንተርናሽናል ያወጣው ሪፖርት ያመለክታል። በኮቪድ-19 ወረርሽኝ ወቅት ይሰራጩ የነበሩ ሀሰተኛ መረጃዎችም በተለያዩ ማህበረሰቦች ዘንድ ብዥታ፣ ፍርሃትና አመኔታ ማጣት በመፍጠሩ ለጤና ባለሙያዎች ራስ ምታት ሆኖ ነበር። አሁንም በሩሲያ እና በዩክሬን መካከል በሚደረገው እንዲሁም ከሳምንታት በፊት በእስራኤልና ሀማስ መካከል እንደ አዲስ ባገረሸው ጦርነት መሀል የሚለቀቁት ቪዲዮዎችና ፎቶዎች በመላው ዓለም የሚገኙ ተመልካቾች እውነታውን ከልብ ወለድ ለመለየት እንዲቸገሩ አድርጓቸዋል። ለእነዚህ ሀሰተኛ መረጃዎች እና የጥላቻ ንግግሮች ስርጭት በዋናነት የማህበራዊ ሚዲያዎች ተጠያቂ ይሁኑ እንጂ ግጭት ቀስቃሽ መረጃዎችን የሚያጋሩ ግለሰቦች እና የሚዲያው ተጠቃሚዎችም የራሳቸው ድርሻ እንዳላቸው ሮሆቦት ታመለክታለች። ሰው በቅድሚያ ማወቅ ያለበት የሚመጡልኝ መረጃዎች ሁሉ የተለያየ ዓላማ ባላቸው ግለሰቦች ወይም አካላት ሊመጡልኝ ይችላሉ የሚለው መጠራጠር አለባቸው። ብዙ ጊዜ አብዛኛው ሰው የሚሸወደው በተለይ ከላይ ከላይ በሚያየው በአርዕስቱ፣ በምስሎቹ። በተለይ ግጭት ላይ ቪዲዮዎች እና ምስሎች ወይም ፎቶዎች በስፋት ይሰራጫሉ። እነዚህ ምስሎች እና ቪዲዮዎች ግን ከጉዳዩ ጋር ወይም ከግጭቱ ጋር የእውነት ግንኙነት አላቸው ወይ ብለን ቼክ ስናረግ በብዛት አይደሉም። ሌላ ሀገር የተፈጠሩ እውነቶችን ወይም ሶስትና አራት ዓመት ያለፋቸውን ምስሎች እና ቪዲዮዎች አሁን ላይ እንደሆነ ተደርጎ ይሰራጫሉ እና እነዛን መጠራጠር አለብን። የምናየው ነገር ሁሉ በፊት ማየት ማመን ነው ነበር የሚባለው እና አሁን ግን የምናየው ነገርን ማመን የለብንም ወደሚለው መምጣት አለብን። ከተለያዩ ምንጮች ማጣራት መልመድ አለብን። ዳግም የሚዲያ አጠቃቀም ክህሎት ማነስ ጎን ለጎን መረጃ ተቀባዮች የሚፈልጉትን ወይም ከቀደመው አመለካከታቸው ጋር የሚሄደውን ነገር ብቻ የመስማትና የማየት ፍላጎታቸው እየጨመረ መሄድ ለሀሰተኛ መረጃ ስርጭት አስተዋጽኦ ማድረጉን ይስማማ እንጂ አሁንም በዋናነት ተጠያቂ የሚያደርገው ግዙፍ የቴክኖሎጂ ተቋማቱን ነው። እንደ ትልቅ ችግር ግን ማየው ከዚህ ሁሉ ውስጥ ማህበራዊ ሚዲያ መድረኮቹ ከቢዝነስ ሞዴላቸው ጋር ስለሚገናኝ የራሳቸውን ጥቅም አሳልፈው ጥላቻ ንግግሮችን እና ሀሰተኛ መረጃዎችን ይቆጣጠራሉ ብሎ መጠበቅ ስለማይቻል ዋናው ዋናው ችግር ያለው እነሱ ጋር ነው ብዬ ነው የማስበው። ሰው እነሱ መድረኮቹ አሉ። የጥላቻ መልእክቶቹን የሚቀርጹ እና የሚለጥፉ ሰዎች ወይም ትሬት አክተር የምንላቸው አሉ። ያንን ደግሞ የሚከታተል አብዛኛው ሰው አለ፣ የሚያነብ ሼር የሚያደርገው ማለት ነው። ከነዚህ ሁሉ ዋነኛው ኃላፊነት በዚህ ጉዳይ ውስጥ ያለበት ማህበራዊ ሚዲያ መድረኮቹ ናቸው። ከዛ በኋላ ነው ተጠቃሚዎቹ ጋር የምንመጣው እና በእርግጥም አምነስቲ በዚህ ሳምንት ሪፖርቱ ፌስቡክ አልጎሪዝም ወይም ቀመሮችን ተጠቅሞ ገቢውን ለማሳደግ የሚጠቀምበትን የንግድ አሰራር እንዲቀይር ምክረ ሀሳብ አቅርቧል። ይህ አንድ አማራጭ ሆኖ ዳግም በአፋጣኝ መወሰድ አለባቸው የሚላቸውን እርምጃዎችም ያብራራል። የመጀመሪያው ነገር እነዚህ የማህበራዊ ሚዲያ መድረኮች የራሳቸውን ጥቅም አሳልፈው ሊሰጡ ስለማይችሉ ያንን የማህበረሰብ ጉዳት ለመቀነስ ትልቅ አስተዋጽኦ መጫወት የሚችሉት መንግስታት ናቸው። ሰው ህጎችን በማውጣት እነዚህን መድረኮች በፖሊሲ በማስገደድ ግጭቶችን ሊቀንሰ የሚችል ማህበራዊ ሚዲያ መድረኮች ለጥላቻ ንግግር መሰራጫ እንዳይሆኑ የሚያደርጉ እርምጃዎች እንዲወሰዱ ፖሊሲዎችን ማውጣት ይችላሉ። መንግስታት የማህበራዊ መገናኛ መድረኮችም በእንደዚህ አይነት በተለይ ጦርነት በሚነሳባቸው ወቅቶች የተለያዩ የአደጋ ጊዜ እርምጃዎችን መውሰድ አለባቸው። እንደ ኢትዮጵያ ባለ ደግሞ ለፌስቡክ ትርጉም ያለው ገበያ ያልሆነ እና ያን ያክል ጫና መፍጠር የማይችል ሀገር በአህጉር ደረጃ ሬጉላተሪ የሆኑ እርምጃዎችን መውሰድ ይችላል። ለምሳሌ በአፍሪካ ህብረት በኩል ጫናዎች እንዲኖሩ ፌስቡክ ላይ አስተዋጽኦ ማድረግ ይቻላል። በኢትዮጵያ በጣም ትንሽ ተጠቃሚ ቢኖረውም ፌስቡክ በአፍሪካ ደረጃ ግን ካየ ነው በመቶ ሚሊዮኖች የሚቆጠሩ ተጠቃሚዎች ስላሉ አህጉራዊ እርምጃዎች የተሻለ አስተዋጽኦ ያደርጋሉ። በግጭትና በጦርነት ወቅት ትክክለኛና የተጣራ መረጃ ማግኘት ህይወትን ለማትረፍም ሆነ ግጭትን ለማብረድ እጅግ አስፈላጊ ነው። በተቃራኒው በግጭት ወቅት የሚሰራጩ ሀሰተኛ መረጃዎችና የጥላቻ ንግግሮች ግን በማህበረሰቡ ዘንድ ጭንቀት በመፍጠር ሰዎች ለግጭት እንዲነሳሱ ፍትህ እንዳያገኙ እና ሰብአዊ መብቶቻቸው እንዲጣሱ እንደሚያደርግ ባለሙያዎቹ አሳስበዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ፣ ዋሽንግተን ዲሲ ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናዳዎችንን ነው የተከታተላችሁ ያላችሁት። በአሜሪካ ድምፅ ራዲዮ የሚተላለፉ ዝግጅቶቻችንን ከሬዲዮ በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤኒውስ ዳት ካም ላይ በቀጥታ መከታተል ትችላላችሁ። አት ቪኦኤ አምሀሪክ የፌስቡክ ሃሽታግ ቪኦኤ አምሀሪክ የትዊተር ወይም በአሁኑ አጠራሩ ኤክስ ገልጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን። ተከታዩ መሰናዷችን ደግሞ ማንነታቸው እንዳይገለጽ የሚፈልጉ መረጃ ሰጪዎች እየተበራከቱ መምጣታቸውን ይመለከታል። ቅርብ ጊዜ ወዲህ በኢትዮጵያ የሀገር ውስጥና የውጭ መገናኛ ብዙሃን የሚወጡ ዘገባዎች ስማቸውን እንዲገለጽ ድምፃቸው እንዳይሰማም ሆነ ምስላቸው እንዳይታይ በሚፈልጉ መረጃ ሰጪዎች የተሞሉ ዘገባዎች እየበዙ መሆኑን የአሜሪካ ድምፅ ያነጋገራቸው ጋዜጠኞችና የመገናኛ ብዙሃን እንዲሁም መረጃ ሰጪዎች ነዋሪዎቹ ራሳቸው ተናግረዋል። ልክ ነው እንግዲህ፣ የመንግስት ባለስልጣናት፣ የንግድ ማህበረሰብ አባላት፣ ባለሙያዎች እና ተራ ዜጎች ስማቸውን ለመግለጽ ፈቃደኛ ያለመሆናቸው ነገር እየበዛ መሆኑን በስራቸው አጋጣሚ መመልከታቸውን የተናገሩት በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ትምህርት ቤት መምህር መኩሪያ መካሻ፣ የኢትዮጵያ አርታያን ወይም ኤዲተሮች ማህበር መስራችና የቦርድ ጸሐፊ እንዲሁም የሳምንታዊው እንግሊዝኛ ጋዜጣ ካፒታል ጋዜጠኛ ሙሉቀን ወንደውሰን እና የኢቢኤስ ቴሌቪዥን ከፍተኛ ሪፖርተር ኤርሚያስ በጋሻው ናቸው። መንግስትና የሚዲያ ተቋማት ጋዜጠኞችን የጉዳዩን አሳሳቢነት መረዳት እንዳለባቸው ባለሙያዎቹ ተናግረዋል። እንግዲህ የዚህ ምንጩና ምክንያቱ ምንድን ነው? መፍትሄው? ስትል ደረጃ ባለሙያዎቹን አነጋግረሃቸዋል። ወደዛውን እለፍ በመገናኛ ብዙኃን ስምና ማንነትን ሳይጠቅሱ መረጃዎችን የማቀበልም ሆነ የማስተላለፍ ነገር በተለይ ከቅርብ ጊዜ ወዲህ እየበዛ መምጣቱ ይስተዋላል። ለምን ይሆን? በዚህ ጉዳይ ላይ ከአማራው ክልል ስማቸውን መግለጽ ያልፈለጉ የደሴ ነዋሪ ከቅርብ ጊዜ ወዲህ ስማቸውን መግለጽ ያልፈለጉበትም ምክንያት እንደሚከተለው ያስረዳሉ። ከዚህ በፊት በነበረው ሁኔታ እንደ አሜሪካ ጋር ብዙ ቃለ መልሶችን አድርገናል። በዛ ጊዜ ስማችን የተገለጸ ነበረ ስናወራ የነበረው። አሁን ግን ከቅርብ ጊዜ ወዲህ በተለይ በዚሽ በሀገሪቱ ያስተፈጠረው ነገር አንጻር ይህን ህዝቡም ላይ እየደረሰ ካለው በተለይ ሰቆጣ ሰቆቃውን እንግዲህ ማስ ኢንቴንሽኖች ምናምን አሉና፣ ከዛ ከዛ እንግዲህ አሁን ምን ጨምሮ ሌላውም ስሙን ለመግለጽ የማይፈልግ ነው። በደቡብ ኢትዮጵያ ስማቸውን ጠቅሰው በሰጡት መረጃ የታሰሩ መሆኑን የገለጹልን ሌላው ነዋሪ ይህን ብለውናል። ሃዲያ ዞን ምስራቅ ባዳዋቾ ወረዳ እና አባ ከሆነ ከተማ አስተዳደር ላይ ነው የምንገኘው። የመኖር ስጋትም ስላለኝ ማውራት ይከብደኛል ይከብደኛል፣ በጣም ከብደኛል። ያው ቢሞትም ለነፃነት አውርቼ ሞታለሁ። ችግር የለው። በጣም ስጋት ላይ ስላለን ከባድ ነው ማውራት። እርሶ እርሶ የደረሰቦት ነገር አለ ወይም ሌላ ሰው ላይ የደረሰ ነገር ያውቃሉ? አንደኛ በእኔም ላይ ደርሷል። አርባ ስምንት ቀን ሙሉ ያለምንም ወንጀል ያለምንም ጥፋት ደሞዝ በመጠየቃችን ብቻ ታስሮ ያለው ከታሰሩ ሰዎች አንዱ እኔ ነኝ። እንደውም በዚህ አካባቢ ምንም ክስ ሳይኖር በነፃ የወጣንበት ወደ አረባ የሚሆን ሰዎች በዚህ ባደዋቸው ክላስተር በዚህ ባድያዞን በዛው ልክ ደግሞ ድል ነው የት እንዳለ የማይታወቁት ሌሎች አሉ። የተያዙት በሌላ ምክንያት ነው ወይስ ለመገናኛ ብዙኃን መረጃ በመስጠታቸው ነው በመናገራቸው ነው? እርስዎም የተያዙት ያው ለመገናኛ ሚዲያ መረጃ በመስጣት ብቻ ነው። ሌላ መረጃ የለም። የወረዳውን ኢሜጅ አጥፍተያል፣ የከተማውን የዚህ አካባቢ ኢሜጅ አጥፍተያል ብትራብ መናገር የለብህም፣ ማውራት የለብህም። በምን ልክ ነው ሰዎች እየተሳደዱ እያሉት? ሌላዋ የባህር ዳር ነዋሪ መሆናቸውን የገለጹልን ስማቸውን ገልጸው መረጃ መስጠት የማይፈልጉበትን ምክንያት ይናገራሉ። ያው ብዙ ጊዜ ስማችንን የማንገልጸው በሁለት ምክንያት ነው። አሁን እኛ ባለንበት ወቅታዊ ሁኔታ የምናነሳው ሀሳብ የሚቀበለውም ወገን ይኖራል፣ የማይቀበለውም ወገን ይኖራል። ስም እራሳችን ስም የአንድ ሰው መለያ ነው አይደል? ያንን የራሳችንን አጋልጠን አጋልጠን እስከ አባታችን ድረስ ስንናገር የምንናገረው ሀሳብ የማይቀበለው ወገን እኛን ጉዳት ለማድረስ በቀላሉ ምቹ ሁኔታ ፈጠረለት ማለት ነው። ከመንግስት አካል ሀሳባችንን የሚቃረን ሊኖር ይችላል። እንደገና ደግሞ ከዛ ጎረቤታችን ሊሆን ይችላል። ከአካባቢያችን ያለ ሰው ለምን እንደዚህ አይነት ጥያቄ? ምክንያቱም የምናወረውን ነገር ግማሽ ሲቀበል ግማሽ ስለማይቀበል የደህንነት ስጋት ስለሚገባል ከዛ አንጻር ስማችን ላለመጥቀስ እናስባለን። ይህ በመገናኛ ብዙሃን ስምና ማንነትን ሳይጠቅሱ መረጃዎችን የማቀበልም ሆነ የማስተላለፍ ነገር በተለይ ከቅርብ ጊዜ ወዲህ እየበዛ መምጣቱን የኢቢኤስ ቴሌቪዥን ከፍተኛ ሪፖርተር ኤርሚያስ በጋሻው ይናገራል። ይሄ ስሜ እንዲጠቀስ አልፈልግም፣ ምስሌ እንዲቀረጽ አልፈልግም የሚሉ አስተያየት ሰጪዎች ዜናና ዘገባዎችን በምንሰራበት ጊዜ ከቅርብ ጊዜ ወዲህ በተለይ እየበዛ እንደመጣ እኛም በስራችን ላይ የምናስተውለው ጉዳይ ነው። በእርግጥ ኢትዮጵያ ውስጥ በተለይ ከመገናኛ ብዙሀን ስራ ጋር በተያያዘ መረጃ ለመስጠት ፈቃደኛ ያለመሆን ጉዳይ እየተባባሰ ነው እንጂ እየቀነሰ የመጣ ጉዳይ አይደለም። አሁን ሀገሪቷ ካለችበት የጸጥታና የደህንነት ሁኔታ እንዲሁም የፖለቲካ ሁኔታ ጋር በተያያዘ እየተባባሰ መጣ እንጂ መረጃ ለመስጠት ፈቃደኛ ያለመሆን ጉዳይ እስካሁን ድረስ ያልተፈታ ችግር ነው። ከተርታው ዜጋ አንስቶ እስከ ከፍተኛ ባለስልጣናት ድረስ ካልተማሩ ሰዎች አንስ ቶ ክሪቲካል እስከሆኑ ምሁራን ድረስ ሀሳባቸውን ኦንዘሪከርድ ሪከርድ ለመገናኛ ብዙሀን ለማካፈል ፈቃደኛ ያለመሆን ሁኔታ አለ እየተባባሰ ነው እንጂ እየቀነሰ አልመጣም። በሳምንታዊው የእንግሊዝኛው ካፒታል ጋዜጣ ላይ የሚሰራውና የኢትዮጵያ አርታያን ማህበር መስራችና የቦርድ ጸሐፊ የሆነው ሙሉቀን ወንደሰን ከቀደመው መንግስት ጋር ሲያነጻጽረው ልማዱ እየጨመረ የመጣ ብቻ ሳይሆን መልኩንም እየቀየረና በአይነቱም እየሰፋ መምጣቱን ይናገራል። ድሮድሮ ሁሌ የሚገርመኝ በቀደመው ዘመን በሚኒስትሮች ደረጃ ወይም ደግሞ ከነሱ ውጭ መውጣት የሌለበት መረጃ ነው። በኦፍ ዘ ሪከርድ ቢነገር ወይ በምንጮች። አሁን ደግሞ ዳሁን ባለሙያዎችም፣ ዩኒቨርሲቲ ባለሙያዎች እንዲህ ያለ ነገር ቢፈጠር ምንድን ነው የእናንተ አስተያየት የሆነ ንግድ ውስጥ ያሉ ባለሙያዎች ሊሆን ይችላሉ ወይ የመሳሰሉ ቢጠቅ ባለ ሀብቶች፣ ራሳቸው እንግዲህ የራሳቸው ችግር ባለ ሀብቶች በጉዳዮቻቸው ላይ ችግር ገጥሟቸው ስሜን ሳጠቀስ ይሄ ይሄ ነገር ይሄንን ነገር ገጥሞናል፣ ይሄ ይሄ ነገር ይመጣል እንዲህ ካልሆነ የሚል አስተያየት እየሰጡ ስማቸው እንዲጠቀስ አይፈልጉም፣ እና ፍርሀቱ እየጨመረ ነው የመጣው። እኔ ምክንያቱ ይሄ ይሄ ነው ማለት አልችልም፣ ግን ሰዎች ጥፋአደል ሙሉ ቀን ይህ ስምና ማንነትን በመደበቅ መረጃ የመስጠት ጥያቄና ልማድ በመንግስት ብቻ ሳይሆን በማህበረሰቡና በተለያዩ ዘርፍ በተሰማሩ ባለሙያዎችም ጭምር ዘንድ የሚታይ መሆኑን ያስረዳል። ይሄ ችግር ያለ እንደ ማህበረሰብም ይመስለኛል። የኛ ማህበረሰብ ትንሽ ድቅድቅ ሳይሆን አይቀርም። ከዛ ጋር ምናልባት ሊያያዝ ይችላል። ግን ፖለቲካ ወይም አሁን ሚዲያዎች መረጃ የሚፈልጉት ከመንግስት ተሿሚዎች ደግሞ ደግሞ ከመንግስት ኃላፊዎች ወይም ከቢሮ ኃላፊዎች፣ ከሚመለከታቸው ባለሙያዎች ነው። ከዛ ባለፈ ደግሞ ከህብረተሰቡም እንደዚሁም ደግሞ የተለያዩ ውጭ ያሉ ባለሙያዎች አሉ። ለምሳሌ ዩኒቨርሲቲ ውስጥ ሊሆን ይችላል፣ ወይም ደግሞ በተለያየ ጉዳይ ላይ ኤክስፐርቲዝ የሚሰጡ ሰዎች ይኖራሉ እና ከእነሱ አካባቢ ነው መረጃ የሚገኘው። እንግዲህ ቀደም ባለውም ዘመን አሁንም ያው ትሬንድ ተመሳሳይ ነው። ከዚህ በፊት እኔ በአቅለኝ ልምድ እንግዲህ ጉዳዩ ቀጥተኛ ባለቤቶች ራሳቸው ሳይቀሩ ሚኒስትሮች፣ ለምሳሌ ወይም ሚኒስትር ዴታዎች ይባል ይችላል እና እነሱ አንዳንዴ አዲስ ሲሜንስ ሳጠቀስ ይሄ ነው መረጃ ያለው መረጃ ብለው ሲሰጡ ይታያል እና እንደዚህ አይነት ልምዶችን አፋልሰናል። አሁን ላይ ደግሞ ያው መልኩ የተቀያየረ ቢሆንም ተመሳሳይ ነው። ምክንያቱ ምንድን ነው ከተባለ ያው ፍርሀት በዋናነት ኃላፊነትን የመውሰድ ፍርሃት ይመስለኛል። እንግዲህ አሁን ላይ ያሉት ጠቅላይ ሚኒስትር ሲመጡ አቶ አብይ አህመድ ሚኒስትሮቻቸውን ሲሉ የነበረ በሚዲያ የተነገረው የራሳቸው የተቋሞቻቸው የሕዝብ ግንኙነት ብራን መስራት ያለባቸው ከዚህ የበለጠ ስራ የላቸውም ሲሉ ነበር ነው ያንን መረጃ መስጠት ለብረት ለኅብረተሰቡ ያለባቸው መስራቸው ሲሉ ነበር። በዛም ይመስለኛል የመንግስት ኮሚኒኬሽን ፈርሶ ነበር። መጀመሪያ እንደሚታወቀው ያ ሁሉም ተቋሚ የራሱ ሚኒስትር በሚል ማለት ነው መጀመሪያ ከትንሽ መከፈት ነገር ያለ ይመስል ነበር፣ ግን ተመልሶ ተዘግቷል። አሁን ማለም የተወሰነ ሰዎች ሁሉንም ሙሉ ለሙሉ መፈረጅ ነው አይቻልም። የተወሰኑ ሰዎች ካሉነ በስተቀር የስራ ላፊዎችን ማግኘት አይቻልም። ያም ደግሞ እንግዲህ በስልጣን ለመቆየት የመፈለግ ወይም ደግሞ እርግጠኛ ያለመሆን ቆያሉ፣ አልቆይም ይህም ብል ፍርሀትም ትንኛ ሲልትፍዋናል ለደህንነታቸው አስጊ ባልሆነበት ሁኔታ ውስጥ ሆነው ማንነታቸውን በመግለጽ መረጃ መስጠት የማይፈልጉ ሰዎች መኖራቸውን የሚናገረው ኤርሚያስ ይህም የራሱ የሆነ ሌላ ምክንያት አለው ይላል። እምብዛም የደህንነት ስጋት በማይፈጥሩ ጉዳዮችም ላይ ማንነታቸውና ስማቸው እንዲጠቀስ ደግሞ የማይፈልጉ ሰዎች አሉ። ይሄ ምናልባት ከተለያየ አንግል ልንመለከተው እንችላለን። አንደኛው ጉዳይ ግን የሚተላለፈውን መረጃ ለሚተላለፈው መረጃ ኃላፊነት ላለመውሰድ ወይም ደግሞ በመረጃው ትክክለኝነት ላይ ማረጋገጫ መስጠት ካለመፈለግ የሚመነጭ ሊሆን ይችላል። ምናልባት ደግሞ ፋይናሊ ያ ስሙ እንዳይጠቀስ የፈለገው አካል የሚሰጠው መረጃ ትክክል ያልሆነ ሆኖ ከተገኘ ስሙን ስላልጠቀሰ ተወቃሽ የሚሆነው ወይም ኃላፊነት የሚወስደው የሚዲያ ተቋሙ ነው የሚሆነው እና ከእንዲህ አይነት ኃላፊነትም የመሻሽ ጉዳይ ሆኖ ነው የምመለከተው እና ይሄ በጣም አስቸጋሪ ነው ለመገናኛ ብዙኃን ስራ። እንዲህ አይነቱ ልምድ መቀረፍ ያለበት ሁኔታ ነው። በእርግጥ አገሪቷ ላይ ያለው ጸጥታና ሰላም ደህንነት፣ የፖለቲካ ሁኔታ ሲስተካከል ሰዎች መረጃ ለመስጠት ፈቃደኛ የሚሆኑበት ሲጠየቁም ማንነታቸውና ስማቸውን ገልጸው በመተማመን የሚናገሩበት ሁኔታ ይፈጠራል ብዬ ነው የምገምተው። በአማራው ክልል ሸዋሮቢት ነዋሪ ያለው ነባራዊ ሁኔታ ማንነትን ገልጾ መረጃ ለመስጠት የሚያስደፍር አይደለም ይላሉ። ሲጀመር ያለው ነባራዊ ሁኔታ ነው። ይህን የሚያስገድድ ምንድን ነው? ያለው ነባራዊ ሁኔታ ሰዎች መንግ ተናግረ ሁሉ ነገር በድል በማይታወቁ ሰዎች መታደግ ይኖራል። ድንገት መከላከያ ራሱ መወት ይወስዳል። ስለዚህ በተሻለ መጠን እውነቱም ተናግረው ስኑ እንዲ ባይገለጽ ይመረጣል። ከዚህ በፊት እርስዎ የደረሰብዎት ነገር አለ ወይም ሌሎች ላይ ደርሰው ያዩት ነገር አለ? እንዳጋጣሚ ያው ሙያም ወደዛ ስለማይገባ ጓደኞቼ የሄዱበት አጋጣሚ አለው። መረጃ በመስጠት ነው መረጃ በመስጠትም ይሆናል። በአንድ ወይም በዚህ በመናገር ቆመ እንኳን በመናገር። አንዳንድ ጊዜ ስማቸውን መግለጽ የማይፈልጉ ሰዎች የሚናገሩት ነገር ምን ያህል ተአማኒ ይሆናል ብለው ያስባሉ? ያው አንዳንዴም መሰለህ ያየከውን ነገር ነው የምትናገረው ባየተው ነገር ስታወራ ደግሞ ወይም ፊት ለፊት ላይ ስታወራ ነገ ጠዋት ሰሙ ተገልጿልና የአንተ ግዲ የአንተ አካባቢ የአንተ ቦታ በደህንነቶች በዘፍቅነች ሊጠበብ ወይም ሊጠና ይችላል። መረጃ የሚሰጡት ሰዎች ማንነታቸውን መግለጽ የማይፈልጉበት ትክክለኛ አግባብና ሁኔታዎች መኖራቸውን የኢቢኤስ ጋዜጠኛ ኤርሚያስ ያስረዳል። የእርስ በርስ ግጭቶች፣ በማንነት ላይ ያተኮሩ ግጭቶች ባሉበት አካባቢ ላይ ኦንደግራውንድ ምን እየሆነ እንደሆነ ለመገናኛ ብዙሃን መረጃ ለመስጠት ሲጠየቁ፣ መረጃ እንዲሰጡ ሲጠየቁ ስምና ማንነታቸውን ለመጥቀስ ፈቃደኛ የማይሆኑበት ሁኔታ ይኖራል። ምክንያቱም እዛው አካባቢ የሚኖሩ ከመሆኑ ጋር ተያይዞ ጥቃት አድራሾቹ በእነሱና በቤተሰቦቻቸው ላይ ጥቃት እንዳያደርሱባቸው ከመስጋት እንዲህ አይነት ምላሽ የሚሰጡ ሰዎች ይኖራሉ። በሌሎችም አስቸኳይ ጊዜ አዋጅ ደግሞ በታወጀባቸው አካባቢዎችም እንደዚሁ ያለውን ሁኔታ መረጃ ለመስጠት ፈቃደኛ የማይሆኑበት፣ ፈቃደኛም ከሆኑ ደግሞ ስምና ማንነታቸው እንዲጠቀስ የማይፈልጉበት ሁኔታ ይኖራል። ምክንያቱም በመንግስት የጸጥታ ኃይሎች ተጠያቂ እንዳይሆኑ ወይም በአካባቢው መስተዳደር እንዲህ አይነት መረጃ ሰጥተሃል እንደዚህ ብልሃል እንደዚህ ብልሃል የሚል ነገር ተመልሶ እንዳይመጣባቸው ከመስጋት ሌጂትሜት የሆነ ነገር የሚያነሱ ሰዎች አሉ። በአዲስ አበባ ዩኒቨርሲቲ የጋዜጠኛ ግንኙነትና ኮሚኒኬሽን ትምህርት ቤት መምህር መኩሪያ መካሻ ይህ ማንነትን ሳይጠቅሱ መዘገብ ጠቃሚ የሚሆንበት አግባብ ቢኖረውም የጋዜጠኝነትንና የሚዲያ ተቋማትን ተአማኒነት በጣም የሚጎዳ መሆኑን ያስረዳሉ። ይሄ ስምን ማንነትን የመደበቅ ጉዳይ ሁለት ጫፍ ያለው ነው። በአንድ በኩል ያው የጋዜጠኝነትን ነጻነት ትክክለኛነቱንና ተአማኒነቱን ይፈታተናል። ይሄ በተለይ በጣም ብዙ ጊዜ የሚፈታተን ነው። በተለይ ለተአማኒነት እጅግ በጣም አደገኛ አቀራረብ ነው። ዞሮ ዞሮ ሙያውንም የሚያሳንስ በኋላ ያ ጉዳይ እንደው በተጨባጭ እውነት የማይሆን ከሆነ ያንን የሚዲያ ተቋም በጣም የሚያሳንሰውን ሁኔታ የሚፈጥር ነው። በሌላ በኩል የራሱ ደግሞ የሆነ ጎ ጊዜ አለ። በተለይ በጣም ግራንድ የሆኑ የሙስና ሁኔታዎች ሲኖሩ አንዳንድ የፖለቲካ እስካንዳሎች እንደዚህ አይነት ነገር ሲኖሩ በተለይ እንዲሁ ስማቸውን መግለጽ የማይፈልጉ ሰዎች ለጋዜጠኞች ሊክ የሚያደርጉበት ሁኔታ አለ። ይሄ ሲዘገብ እናያለን። ይሄ ግን አልፎ አልፎ ነው። ብዙ ጊዜ የሚፈጸም ነገር አይደለም። መረጃን እንደ ልብ ማግኘት በማይቻልበት እንደ ኢትዮጵያ ባሉ አገሮች ውስጥ ጋዜጠኞች እንዲህ ያሉ ችግሮች የሚገጥሟቸው ቢሆንም፣ በዚህ ሁኔታ ውስጥ ቢሆን እንኳ ይህ አይነቱ የዘገባ ልማድ የሚበረታታ አይደለም ይላሉ መምህር መኩሪያ በተለይ በጋዜጠኝነት ይነት አሰራር በእውነት ይሄ ፈጽሞ የሚበረታታ ጉዳይ አይደለም። ለዚህም ነው ብዙ ሚዲያ ድርጅቶች ኤዲቶሪያል ፖሊሲ የሚባል ነገር አላቸው እና በዛ በኤዲቶሪያል ፖሊሲ ይሄ ህግ ነው ስነ ምግባር ስለሆነ ይህንን መከተል ስላለባቸው እንደዚህ አይነት ህገዳዎችን ያስቀምጣሉ። ስለዚህ ይሄ ምንድን ነው የሚጠቅመው? ለራሱ አንደኛ ለሚዲያው ይጠቅማል። ሁለተኛ ለታዳሚውም እጅግ በጣም ጠቃሚ ነው። እንደገና ደግሞ የራሳቸውን የሚዲያ ስታንዳርድ ደረጃ ለመጠበቅ ሲሉ ይህንን እንደው በሚገባ አጠንክረው ሊይዙት ይገባል። መረጃ ለመስጠት በይፋ የተቋቋመው የመንግስት ድርጅት ኃላፊነቱን በሚገባ ካልተወጣ፣ ይህ ችግር የሚቀጥል መሆኑንም መኩሪያ ይናገራሉ በተለይ መንግስት ኮሚኒኬሽን ጽህፈት ቤት ኤጀንሲ ያሉ ድርጅቶች በዚህ በኩል ትልቅ ኃላፊነት አለባቸው። ምክንያቱም እንደዚህ አይነት ነገር እየበዛ ሲሄድ ዞሮ ዞሮ ጉዳቱ ለመንግስትም ጭምር ነው። እንደውም መንግስት የበለጠ ማበረታታት ያለበት በተለይ ሂስ የሚሰጥ መንግስትን ሊመልስ የሚችል ከተሳሳተበት መንገድ ሊያርበው የሚችል አቀራረብ እንዲኖራቸው በማድረግ ዝም ብሎ ተጨባጭ ያልሆነ ሳይሆን ግን በተጨባጭ መንግስትን የሚተች ነገሮች በሚቀርቡበት ጊዜ ብዙ ነገሮች በመንግስት በኩል ሊስተካከሉ ይችላሉ። ለመንግስትም ጥቅም ነው፣ ጉዳት የለውም። ስለዚህ ይህን መገንዘብ ያለባቸው ይመስለኝ ማንነትን ሳይገልጹ የሚሰጡ መረጃዎች የበዙ መምጣት በመገናኛ ብዙሀን ተአማኒነትና ተቋማቱ ለማህበረሰቡ በሚሰጡት ጥቅም ላይ የሚኖራቸው ጎጂ ጎኖች፣ በሀገር ሰላምና የመተማመን ላይ የሚፈጥሩት ችግር ከፍተኛ መሆኑን ያነጋግርናቸው ነዋሪዎችና ባለሙያዎች ገልጸውልናል። በዚህ ጉዳይ የመንግስትን አስተያየት እንዲያስደምጡን በስልክና በቴክስት መልእክት የተውንላቸው የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዲኤታ ሰላማዊት ካሳን መልሰን ልናገኝ አልቻልንም። ለአሜሪካ ድምፅ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ የሚተላለፈውን የአሜሪካ ድምፅ ራዲዮ መሰናዶ ነው እየሰማችሁ ያላችሁት። እያስተናገድናችሁ ያለነው ስመኝሽ የቆየና ደረጀ ደስታ ነን። ተከታዩ ዝግጅታችን ደግሞ ቻይና በአፍሪካ ፖለቲካና ርዕዮተ ዓለም እያሳደረችው ያለውን ተጽዕኖ ይቃኛል። በአፍሪካ አህጉር ላይ ያላት ርዕዮተ ዓለማዊና ፖለቲካዊ ተጽዕኖ እየተጠናከረ እንደመጣ በጉዳዩ ላይ ጥናት ያደረጉ ሁለት ምሁራን ገለጹ። ከኢኮኖሚያዊ ጉዳዮች ጋር የተያያዘው የቻይና ተጽዕኖ ጎልቶ ቢታይም ፖለቲካዊና ርዕዮተ ዓለማዊ ትስስሮች እንዳሉት ምሁራኑ ጠቁመዋል። በጉዳዩ ላይ ተጨማሪ መረጃ እንዲሰጡን በዊሊያም ፓተርሰን ዩኒቨርሲቲ የፖለቲካ ሳይንስ መምህሩን ፕሮፌሰር አሮን ተስፋዬንና በኢትዮ ቻይና ግንኙነት ላይ መጽሐፍ የጻፉትን ዶክተር አሰፋ ሞረዳን ጠይቀናቸዋል። ምሁራኑን ያነጋገራቸው አስማማው አየነው ተከታዩን ዘገባ አዘጋጅተዋል። በቻይናና ና አፍሪካ ግንኙነት ላይ ጥናት ያደረጉ ምሁራን ቻይና ከአፍሪካ ሀገራት ጋር የመሰረተችው ኢኮኖሚያዊ ትብብር ጎልቶ ቢነሳም ርዕዮተ ዓለማዊና ፖለቲካዊ ተጽዕኖዋም እየተጠናከረ እንደመጣ ይጠቁማሉ። ፕሮፌሰር አሮን ተስፋዬ በአሜሪካ ዊሊያም ፓተርሰን ዩኒቨርሲቲ የፖለቲካል ሳይንስ መምህር ናቸው። ከሶስት ዓመት በፊት በኢትዮጵያና ቻይና ግንኙነት ላይ ጥናታዊ ጽሁፍ ያሳተሙት ፕሮፌሰር አሩን ቻይና ከአፍሪካ ሀገራት ጋር የፈጠረችው ፖለቲካዊ ወዳጅነት ረጅም ዓመታትን ያስቆጠረና አሁን እየተጠናከረ እንደመጣ ይናገራሉ። ፖለቲካዊ ግንኙነቱ እንደ ፈረንጅ አቆጣጠር በአስራዘጠኝ መቶ ስልሳዎቹ ሰባዎቹ ቻይና በማኦ አስተዳደር ስር የነሱን አብዮት ለማስፋፋት ወደ ውጭ ሀገር በዛ በኩል ታንዛኒያ፣ ሌሎችም አፍሪካ ሀገራት በሪዮተ ዓለም ትሬኒንግ በመሳሪያም ጭምር ይሄ የናሽናል ሊበሬሽን ፍሮንት የአፍሪካ የረዳችበት ጊዜ ነበረ። ግን ከደንግ ከመጣ በኋላ አስራ ዘጠኝ መቶ ሰማንያዎቹ በኋላ የካፒታሊስት ሮድ ከገፉ በኋላ ከዛ በኋላ ያለው ግን ፒርሊ ኤኮኖሚክ ነው። እንዲ ስል ደግሞ የሪዮተ ዓለም አቀራረብ አልነበረም ከቤጂንግ እና ከአፍሪካ ሀገሮች ጋር ማለት አይደለም። አሁን ቻይና አፍሪካ ውስጥ ከብዙ ሀገራት ጋራ የፖለቲካል ግንኙነት እና የኢኮኖሚ ግንኙነት አላት እና ታዳጊ ሀገር ነች፣ ግሎባል ፓወር ነች። እና ከአንጎላ ጋራ ሰፋ ያለ የፖለቲካ እና የኢኮኖሚ ግንኙነት አላት። እዚሁም ከኮንጎ ጋራ፣ ከሌሎች ከአልጄሪያ ጋራ በጠቅላላው ከቻይና ጋር ግንኙነት የሌለው የአፍሪካ አገር አለ ለማለት አይቻለም። ከአንዳንዶቹ ጋር በጣም የጠነከረ በጣም የዘለቀ ነው። ከአንዳንዶቹ ጋር ደግሞ ላይ ላዩ ይሆናል። ቻይና በአህጉሪቱ ያላትን ተጽዕኖ ካሰፋችባቸው ሀገራት አንዷ ከሆነችው ኢትዮጵያ ጋር ያላት ትብብርም ከፓርቲ ለፓርቲ ግንኙነት እስከ ኢኮኖሚያዊ እድገት አርያነት የገዘፈ እንደሆነም ፕሮፌሰር አሮን ይናገራሉም። ኢህአዴግ ስልጣን እንደያዘ ኢትዮጵያ ውስጥ አንዱ ቅርብነት የሆነው ከቻይና እና ከኢትዮጵያ ጋራ ዋናው ነው የሪዮታ አለማ አቀራረብ ነበረ፣ ኢህአዴግና ቻይና። ቀጥሎ ኦፍኮርስ ቻይናዎች የኢትዮጵያ ፖፑሌሽን አይተው ትልቅ ገበያ ማርኬት እንዳለ ተረድተው ከዛ የተነሳ ነው መቀራረቦች የጀመረው በኢትዮጵያ ሳይድ፣ በኢትዮጵያ ወገን በዛም ጊዜ ደግሞ ቻይና የልማት ሞዴል ሆና የልማት ሞዴሎችም እንኳን የኢስት ኤዥያን ዴቨሎፕመንታል ስቴትስ ቢሆኑ ከታች ወደ ላይ የሆነ ወይም መንግስት ዳይሬክት የሆነ ዲቨሎፕመንት እንደ ሞዴል ታይቶ በዛን ጊዜ ነው ኢህአደግ ቅርበት የጀመረው ከቻይና ጋር። ቻይና ኢትዮጵያ የምትጠቅማት ኢትዮጵያ የአፍሪካ አህጉር ማዕከል ነች፣ እና ለዲፕሎማሲ ከአፍሪካ ሀገሮች ጋራ በጣም ጠቃሚ ቦታ አዲስ አበባ ስለሆነ ነው። አዲስ አበባ እንደምታውቀው የኢኮኖሚክ ኮሚሽን ፎር አፍሪካ እዛ ነው ያለው፣ አፍሪካ ዩኒየን እዛ ነው ያለው። እና ፖለቲካሊ ኢትዮጵያ ሪሶርስን ባይኖራት፣ ይሄ የፖለቲካል አሴት ስላላት በጣም ቻይናዎች ይህንን ነገር ወደው ነው ከኢትዮጵያ መንግስት ያኔ በጊዜው በነበረው ኢትዮጵያ መንግስትና መሪዎች ጋራ የቅርበት እና የፖለቲካ እና የኢኮኖሚክ ትብብር መፈራረም አግሪመንት ካደረጉ በኋላ ነው ቻይና ኢትዮጵያ ውስጥ ኢንቨስት ማድረግ የጀመረችው። በቻይና ድጋፍ በተገነባው በታንዛኒያ ጁልየስ ኒየር የአመራር ስልጠና ተቋም የኮሚኒስት ፓርቲው ባለፈው ዓመት ከስድስት የአፍሪካ ሀገራት ለተውጣጡ ፖለቲከኞች ስልጠና ሰጥቷል። በደቡብ አፍሪካም የቻይና ባህልና ቋንቋ ከሀገሪቱ ርዕዮተ ዓለማዊ እይታ ጋር ተጣምረው የሚሰጡባቸው የትምህርት ተቋማት ተበራክተዋል። ከዚህ የተነሳም መሰል ድጋፎችና ትብብሮች የአፍሪካን የዲሞክራሲ መጻኢ ሁኔታ የሚያቀጭጩ ናቸው በሚል ተቃውሞ ሲቀርብባቸው ይደመጣል። የአሜሪካ ድምፅ ያናገራቸው ታንዛኒያዊ የፖለቲካ ተንታኝ ጉድሉክ ኒጌንጎ ይህን ከሚቃወሙት መካከል ናቸው። ታንዛኒያ ነጻ አውጪና የሶሻሊስት ርዕዮተ ዓለም ክንፍ የሆነ ፓርቲ እስካሁን ስልጣን ላይ ካለባቸው ሀገራት አንዷ ናት። ይህ በመሰረቱ ቻይናንና ሌሎች አገሮችን በአንድ ፓርቲ ስርዓት እንዲያምኑ ይረዳል። ስለዚህ ቻይና መሪዎች በሶሻሊስት ፖለቲካ እንዴት እንደሚያምኑ እንደምታረጋግጥ አየህ። በፖለቲካ ውስጥ ጠንካራ ህገ መንግስት ከሌለ የብዙሃኑ አገዛዝ በጥቂቶች ፍላጎት ብቻ ይወሰናል። በብዙ የአፍሪካ ሀገሮች የምናየው የአንድ ፓርቲ ስርዓት አማራጭ የሚኖረው እድልም ይህ ነው። በቻይና የሶስተኛ ደግዳቸውን ትምህርት የተከታተሉትና በቻይና የኢትዮጵያ ኢንቨስትመንት ላይ መጽሐፍ የጻፉት ዶክተር አሰፋ ሞረዳ ግን ቻይና በአገራት የውስጥ ጉዳይ ላይ ጣልቃ አለመግባት ፖሊሲ ማራመዷ በአፍሪካ ላገኘችው ቅቡልነት ምክንያት እንደሆነ ያስረዳሉ። ቻይና እንግዲህ ካላት የውጭ ፖሊሲ አንጻር አንደኛው በሀገሮቹ ውስጥ ጣልቃ አለመግባት ይላል። ሀገሮቹ የትኛውን የሚከተሉ እንግዲህ ምናልባት እንግዲህ እንደተቀመጠው የቻይናን ዲሞክራሲና የምዕራቡን ዲሞክራሲ ስንወስድ ቻይናዎች የሚያስቀምጡት ዲሞክራሲ ዲሞክራሲ ሸቀጥ ነው ብሎ ነው የሚያስቀምጡት። የመጨረሻ ጎል አይደለም፣ ወይ ነው የምንሄድበት መንገድ ነው ብሎ የሚያስቀምጡት። በዚህ መነሻነት ለአፍሪካ ሀገሮችም ድጋፍ ሲያደርጉ ከሌሎች ሀገሮች ጋር ያላቸው ግንኙነትንም በሀገራዊ ፖለቲካ ውስጥ ጣልቃን ገባም የሚል ራሳቸው ፖሊሲ አላቸው። ለአፍሪካኖች ሀገሮች እንግዲህ ካለን የችግር ሁኔታ፣ ካለን ዴሞክራሲ ሁኔታ፣ ካለን የእድገት ሁኔታ አንጻር ስንመለከት ብዙ መንግስታት ወደዛ የሚሄዱት እንደ ቅድመ ሁኔታ ስለማይቀመጡ ድጋፍ ለማድረግም ብድር ለመስጠትም እንግዲህ ፖለቲካሊ ቴክኒካሊም እያን ኢኮኖሚካሊም ሰፖርት ለማድረግ እንደ ቅድመ ሁኔታ ስለማያስቀምጡት እኔ ለአፍሪካ ሀገሮች አዎ የተመቸ ነው የሚላለኝ። እኔ ፕሮፌሰር አሮንም ቻይና በሀገራት የውስጥ ጉዳይ ጣልቃ ለመግባት ፖሊሲን ያወጀችው እንደ አውሮፓያን አቆጣጠር በአስራ ዘጠኝ ሀምሳ አምስት በኢንዶኔዥያ በአንዱንግ በተካሄደው የእስያ አፍሪካ ጉባኤ ላይ እንደሆነ ይናገራሉም። ይህ ፖሊሲ ለአፍሪካ ሀገራት ከሰጠው ነጻነት ባለፈ ዴሞክራሲያዊነት የሌለው የቻይና ኢኮኖሚ እድገት ሞዴልም ለአፍሪካ ሀገራት እንደ ምሳሌ እንዲወሰድ አድርጎታል ሲሉ ሌላውን የቅቡልነት ምክንያት ያስረዳሉ። ጣልቃ መግባትን የሚደግፍ ፖሊሲ አይደለም ቻይና የያዘችው። ግን ጥያቄው ምንድን ነው? ቻይና እያደገች ስትመጣ፣ ኢንተርናሽናል ሀያላን መንግስት እየሆነች ሁሉ ማቶር እያደረገች ስትሄድ ይህንን ዘፈን ሳትቀይረው አትቀርም። ምክንያቱም በሀይለት ቁጥር ድም አንድ ልታደርግ ትችላለች። አፍሪካ ሀገሮች ይህን አርጉ፣ ይህን አታርጉ ማለት ትችላለች። ኢንፕሪንሲፕል ግን የአፍሪካ መሪዎች የሚያዩት ኢኮኖሚክ እድገት የመጣው ቻይና በዴሞክራሲ አይደለም። የአፍሪካ መሪዎች የቻይናን እድገት ያያሉ። በኢኮኖሚ ራሳቸውን ያልቻሉ የአፍሪካ ሀገራት ያለምንም ቅድመ ሁኔታ የመበደር እድል በማግኘታቸው ከቻይና ጋር ያላቸውን ወዳጅነት እንዳጠበቁ የሚጠቅሱ ዶክተር አሰፋ፣ ሆኖም ከምዕራባውያን ሀገራት ጋርም ያላቸው ትብብር እንደቀጠለ ነው ይላሉም። በቀጣይም ሀገራቱ ይህንኑ አቀራረብ አጠናክሮ መሄድ እንዳለባቸው ይመክራሉ። ምዕራቡንም ሙሉ ለሙሉ ትተው ከቻይና ጋርም አይደለም ወገን ያሉት ቻይና የምታስቀምጠውንም እርዳታ የመውሰዱ አለ ከምዕራቡ የሚመጣውን ቅድመ ሁኔታ የሚፈጽሙበት አለ። እኔ የአፍሪካ ሀገሮች ኢትዮጵያን ማድረግ አለባት ብዬ የማስበው ምንድን ነው፣ ከቻይና ይምጣ ከምዕራቡ ይምጣ ኢትዮጵያ ውስጥ የኢትዮጵያ መንግስታት የህዝቡን ጥያቄ ሊመልስ የሚችል ድጋፍም ያገኙ፣ በፖለቲካውም ድጋፉ ይምጣ በኢኮኖሚም ይምጣ፣ ለህዝብ ለህዝብ ባለጉነትም ይምጣ። መንግስት ማድረግ ያለበት የውጭውን ፖሊሲ ሳይሆን ወደ ህዝቡ አይቶ የህዝቡን ጥያቄ አይቶ የህዝቡን ስነ ልቦና አይቶ የህዝቡን መብት ሊያስከብር የሚችል የሀገሪቱን እድገት ሊያመጣ የሚችል መንግስታቱ መስራት አለባቸው። የእነሱ ፖሊሲ ማጠንጠኛው በዚህ ላይ መሆን አለበት ብዬ ነው የማስበው። ቻይና ቤልቴንሮድ ወይም መቀነትና መንገድ በተሰኘው ተነሳሽነቱ አማካኝነት ለመሰረተ ልማት ግንባታ የሚውል ብድር ለአፍሪካ ሀገራት በገብ ሰጥታለች። በዚህም ኢትዮጵያን ጨምሮ በርካታ የአፍሪካ ሀገራት ለዕዳ ጫና ተዳርጓል በሚል ምዕራባውያን ሀገራት ይከሷታል። ቻይና በበኩሏ ይህ ክስ ገጽታዋን ለማበላሸት የሚደረግ ጥረት አድርጋ እንደምትቆጥረው ስትከላከል ቆይታለች። ፕሮፌሰር አሮን ተስፋይ በበኩላቸው ቻይና ለአፍሪካ ሀገራት የሰጠችው ብድርም ሆነ ኢንቨስትመንት በአሁኑ ወቅት የሚቀርብበትን ክስ ያህል የሚጋንን እንዳልሆነና እንዲሁም እየቀነሰ እንደመጣ ያስረዳሉ። ለዚህ ምናልባት የምዕራባውያኑ ወቀሳ ምክንያት ሊሆን እንደሚችል ያመለክታሉ። ጠቅላላ የቻይና ኢንቨስትመንት በአፍሪካ ቀንሷል። ወደ 2016 እንደ አፍሪካ እንደ አውሮፓ አቆጣጠር በጣም ከፍ ብሎ ነበር ኢንቨስትመንቱ። አሁን ግን ጠቅላላ ሆኖ ወድቀዋል። አንዳንድ ቁጥሮች ብነግርህ ጠቅላላ የቻይና ሎን ለአፍሪካ ቱ ታውዘንድ ጀምሮ እስከ ቱ ታውዘንድ ትንቲ ቱ መቶ ሰባ ቢሊዮን ዶላር ነበር። አሁን በትንቲ ቱ ላይ ዘጠኝ መቶ ዘጠና አራት ሚሊዮን ዶላር ነው እና በጠቅላላው ቀንሰዋል። የአሁኑ ፕሬዚዳንት ቻይና ዚ ጂንፒንግ ስሞል ኢዝ ቢዩቲፉል ማለት ጀምሯል። ምን ለመግለጽ ነው? ቻይና ጥቃቅን ብድር ለመስጠት ሶሻሊ እና ኤንቫሮንመንታሊ ኢምፓክት ለማድረግ አፍሪቃ ላይ ነው እንጂ ከአሁን ወዲያ ትላልቅ ፕሮጀክቶች ሬልሮድ እና ሃይዌይ እና ዳ መመሳሰሉ ላይ ኢንቨስት ለማድረግ አንፈልግም ብለው ዢ ቺፒንግ በቀደም ተናግረዋል። እና ከአሁን ወዲያ የቻይና ፖሊሲ ስሞል ኢዝ ቢዩቲፉል የሚል ነው። በዚህ ላይ ደግሞ ትልቅ ዴት ብድር የአፍሪካ ሀገሮች ተሸክመዋል እና ይሄ ያሰጋቸዋል። እና የሚነቀፉትም ቻይናዎች በዚህ ነው። የአበዳሪ ኔሽን አፍሪካን ሀገሮች በማረን አንገታቸው ላይ እንትን ብለው ነው ያለ። ስለዚህ በጣም ሰንሲቲቭ ናቸው። አሁን ቻይና በአፍሪካ ጠንካራ ግንኙነት ከመሰረተችባቸው ሀገራት አንዷ ከሆነችው ኢትዮጵያ ጋራም በቅርቡ በተካሄደው የመቀነትና መንገድ ተነሳሽነት ስብሰባ ጎን ለጎን ለማንኛውም አይነት ሁኔታ የታለመ ያሉትን ስትራቴጂያዊ አጋርነት ለመመስረት የሚያስችል የጋራ ስምምነት በመሪዎቻቸው በኩል ተፈራርመዋል። ይህም ቤጂንግ ከዋሽንግተን ጋር የያዘችው ፉክክር ጎልቶ በሚታይበት በስትራቴጂያዊ የአፍሪካ ቀንድ ክፍል ይዞታዋን ለማጽናት የምታደርገው ዲፕሎማሲያዊ ጥረት አካል እንደሆነ ተደርጎ ተቆጥሯል። ለአሜሪካ ድምፅ አስማማዬ ነው፣ ዋሽንግተን ዲሲ። አድማጮች፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የእሁድ ምሽት መስታወት መሰናዶዋችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ ደህና እደሩ።